አውሮፓና ጀርመን በጎርጎሮሳዊ 2017 ዓ ም ትኩረት ከሳቡት የአውሮጳ ምርጫዎች አንዱ ነገ በኔዘርላንድስ የሚካሄደው ምክር ቤታዊ ምርጫ ነው። ባለፈው ዓመት ማለትም በጎርጎሮሳዊ 2016 ፍጹም ሳይጠበቅ የብሪታንያ ሕዝብ ከአውሮጳ ህብረት ለመውጣት መወሰኑና ዶናልድ ትራምፕ በዩናይትድ ስቴትስ ፕሬዝዳንትነት መመረጣቸው በኔዘርላንድስም ከተለመደው የፖለቲካ አካሄድ ያፈነገጠ መንግስት ሊመረጥ ይችላል የሚል ስጋት አሳድሯል። ቀኝ ጽንፈኞች በአውሮጳ ከፍተኛ ድጋፍ እያገኙ መምጣታቸው ከኔዘርላንድስ በተጨማሪ በአመቱ በፈረንሳይና በጀርመንም በሚካሄዱ ምርጫዎች ላይ ሊያሳድሩ የሚችሉት ተጽዕኖ እንዲሁ ማሳሰቡ ማነጋገሩ ቀጥሏል። የነገው ምርጫ ጊዜያዊ ችግሮችን በማጋነን እና በመደጋገም የህዝቡን ስሜት በመቀስቀስ ድጋፍ የሚያገኙ ፓርቲዎች በተጠናከሩበት በፈረንሳይና በጀርመንም ልዩ ትኩረት ተሰጥቶታል። በዚህ ምርጫ ለ150 የምክር ቤት መቀመጫዎች 28 ፓርቲዎች ናቸው የሚወዳደሩት። ከመካከላቸው አንዱ በጌልት ዊልደርስ የሚመራው ፓርቲ ፎር ፍሪደም ወይም የነጻነት ነት ፓርቲ የተሰኘው ቀኝ ጽንፈኛ ፓርቲ ነው። በጋራው ገንዘብ ዩሮ መገበያየትን እና እስልምናን የሚቃወመው ይህ ፓርቲና ገዢው የነጻነትና የዴሞክራሲ ለዘብተኛ ፓርቲ በምርጫ ዘመቻ ወቅት ከፍተኛ ፉክክር ሲያካሂዱ ቆይተዋል። የዊልደርስ የምርጫ ዘመቻ መፈክር ኔዘርላንድስ እንደገና የእኛ ትሆናለች የሚል ነው። ሲያስተላልፉ የቆዩት መልዕክትም ስደተኞች ወደ ኔዘርላንድስ እንዳይገቡ ድንበርን መዝጋት ኔዘርላንድስን ከአውሮጳ ሕብረት አባልነት ማስወጣትና የጋራውን ሸርፍ ዩሮን መተው የሚሉት ዋና ዋናዎቹ ናቸው። በእርግጥ በኔዘርላንድስ የስደተኞች ቁጥር ዜሮ ሊባል ከሚችል ደረጃ ተነስቶ ባለፉት ጥቂት አስርት ዓመታት ወደ አስር በመቶ አድጓል። በእነዚህ ጊዜያትም ይህን እንደ ችግር እያነሱ የህዝቡን ስሜት የሚቀሰቅሱ ፖለቲከኞች ቁጥር እየጨመረ መጥቷል። ከመካከላቸው ጌርት ዊልደርስ የመሪነቱን ቦታ ይይዛሉ። አቶ ሲራክ አስፋው 39 ዓመት ለሚጠጋ ጊዜ ኔዘርላንድስ ኖረዋል። በማህበራዊ ጉዳዮች መስሪያ ቤት ውስጥ የምክር አገልግሎት ይሰጣሉ። የኔዘርላንድስን ፖለቲካ በቅርብ የሚከታተሉት አቶ ዮናስ ዊልደርስ የህዝቡን ቀልብ ለመሳብ የተለያዩ ስልቶችን ቢጠቀሙም አመዛዝኖ ድምፅ የሚሰጠውን ዜጋ ድጋፍ ማግኘታቸውን ግን ይጠራጠራሉ። ይሁንና ዊልደርስን የሚመርጡ ጥቂት ላይሆኑም ይችላሉ ይላሉ። ሄርት ዊልደርስ ምንድን ነው የሚያደርገው? የውጭ ሀገር ሰው ወንጀል የሚሰራ አለ። ያንን ወንጀል አንዱ ማጋነን ነው፣ ሁለተኛ መደጋገም ነው። ሌላው አሁን ትልቁ የሚጠቀምበት የስደተኛው ጉዳይ ነው። በብዛት ስደተኛ ወደዚህ እየመጣ ነው፣ ከአውሮፓ ማህበር መውጣት አለብን፣ አገራችንን ሊነጥቁን ነው፣ አገራችን የእኛ ላትሆን ነው የሚለውን ገሩ ሰው፣ አገር ወዳዱ ሰው እውነት ይመስለዋል፣ እና ተቀባይነት እነሱ ጋር ሊያገኝ ይችላል። ግን ይሄ የሆላንድ ሰው በተፈጥሮ ብሩህ ነው የተማረውም ያልተማረውም ሰው በጣም አሳቢ ነው፣ እና እንትን መመዘን ይችላል የሚለውን ነው እኔ በብዛት የማየው። ግን እሱን የሚመርጡ ሰዎች ለምሳሌ በብዛት ወጥተው በይፋ እኔ እሱን ነው የምመርጠው አይሉም። አንዱ ችግር ደግሞ እሱ ነው። እነማን ናቸው የሚመርጡት የሚባለው? ኔዘርላንድስን ወደ መሰረቷ ወደ ክርስትና እመልሳለሁ የሚሉት ዊልደርስ እስልምናን ጠላት ነው የሚሉት በምርጫ ዘመቻቸው ወቅትም ዓላማቸው ሀገራቸውን መታደግ መሆኑን ደጋግመው ሲናገሩ ከርመዋል። ሰዎች እንደገና እንዲመቻቸው ለማድረግ ኔዘርላንድስን ለእነርሱ መልሶ ለመስጠት ለዚህ ብቻ ነው የምታገለው። ለዚህም ነው ይህ ምርጫ ወሳኝና ታሪካዊ ምርጫ የሆነው። ይህን ካላደረግን ግን ሕይወታችን ይቆማል፣ ኔዘርላንድስን እናጣለን፣ ምንም አይነት ነፃነትም ሆነ ሉዓላዊነት አይኖረንም። ዊልደርስ የተለመደውን ፖለቲካዊ አካሄድ ይቃወማሉ። የብሪታንያን ከአውሮፓ ሕብረት መውጣትና በአሜሪካንም ዶናልድ ትራምፕ በፕሬዝዳንትነት መመረጣቸውን የሚደግፉ ፖለቲከኛ ናቸው። ባለፈው ሳምንት በተካሄዱ የህዝብ አስተያየት መመዘኛዎች መሰረት በነገው ምርጫ የዊልደርስ ፓርቲ አሁን በምክር ቤት የያዘውን መቀመጫ በእጥፍ ሊያሳድግ የሚችል ውጤት ያገኛል የሚል ግምት አለ። በእነዚሁ መመዘኛዎች ዊልደርስ ቀላል አብላጫ ድምፅ ያገኛሉ ተብሎ ይጠበቃል። የቅርብ ጊዜው የህዝብ አስተያየት መመዘኛ ዊልደርስ ያላቸውን የህዝብ ድጋፍ 15 በመቶ አካባቢ ያደርሰዋል። ይህም በጠቅላይ ሚኒስትር ማርክ ሩተ የሚመራው ለዘብተኛው ፓርቲ ካለው ድጋፍ በመጠኑ የሚያንስ ነው ተብሏል። ፓርቲዎች ተጣምረው መንግስት የመመስረት ልምድ ባለበት በኔዘርላንድስ ዊልደርስ ቀላል አብላጫ ድምፅ አግኝተው ቢያሸንፉ እንኳን ሁሉም ፓርቲዎች ማለት ይቻላል ከእርሳቸው ጋር ተጣምረው መንግስት መመስረት አይፈልጉም። በርካታ የኔዘርላንድስ ፖለቲከኞች የዊልደርስን ፖሊሲ ጠባጫሪና ኢ ህገ መንግስታዊ ሲሉ ይቃወሙታል። በአሁኑ ምርጫ የሚወዳደሩት የኔዘርላንድስ ጠቅላይ ሚኒስትር ማርክ ሩተ ከዊልደርስ ጋር መስራት እንደማይፈልጉ ካሳወቁት የኔዘርላንድስ ፖለቲከኞች አንዱ ናቸው። ለኔዘርላንድስ ሕዝብ መልእክቴን ለማስተላለፍ እየታገልኩ ነው። በተቻለ መጠን ስለ ኔዘርላንድስ መጻየት ድል ስላለኝ አመለካከት ከብዙ ሰዎች ጋር እየተወያየሁ ነው። ከዚህ የተለየ ሰው ጋር ግን አላደርገ ማርክ ሩተ የተለየ ሰው ያሉት ስደተኞች በብዛት ወደ ሀገሪቱ በገቡበት በዚህ ወቅት ላይ ፍልሰት ችግር ያመጣል፣ የኔዘርላንድስን ህዝብ ማንነትና እሴቶች ይሸረሽራል እያሉ በህዝቡ ዘንድ ፍርሃት የሚነዙትን ዊልደርስን ነው። ይሁንና የዊልደርስ ጠንካራ ተፎካካሪ የሆኑ ጠቅላይ ሚኒስትር ማርክ ሩተ ከዊልደርስ ጋር ስልጣን አልጋራም ቢሉም በጎርጎሮሳዊው ሐምሌ 2010 ዓ ም ስልጣን ሊይዙ የቻሉት መንግስታቸውን እንዲደግፉ ከዊልደርስ ጋር ከተስማሙ በኋላ ነበረ። የማርክ ሩተ ፓርቲ ግን ይህ አሁን አይደገምም እያለ ነው። ዊልደርስ ከ2010 ዓ ም አንስቶ ሙስሊም ስደተኞች ወደ ኔዘርላንድስ እንዳይገቡ ይታገዱ፣ እስልምና የፋሺስት ሃይማኖት ነው እያሉ ቅስቀሳ ያካሄዱ ነበረ። ከሰባት ዓመታት በኋላ ደግሞ አሁን ኔዘርላንድስ የሚገኙ መስጊዶች በሙሉ እንዲዘጉ ቁርአን መሸጡ እንዲቆም እንደሚፈልጉና እንደሚያደርጉትም ቃል ገብተዋል። ይሁንና ይህ የዊልደርስ ምኞት የኔዘርላንድ ህገ መንግስት የሚያረጋግጠውን የሃይማኖት ነጻነት የሚጋፋ ነው። ያም ሆኖ እነዚህ ሀሳቦችም የአንዳንድ ኔዘርላንዳውያንን ቀልብ መሳባቸው አልቀረም። አንዳንዶች ስደተኞች ከዜጎች በላይ እንክብካቤ ይደረግላቸዋል የሚል ቅሬታ ይሰነዝራሉ። ይህም እኚህ ዜጋ እንደሚሉት ዊልደርስን የሚመርጡበት ምክንያት ነው። ተገን የተሰጣቸው ስደተኞች ከኛ ከዜጎቹ በላይ ቅድሚያ ይሰጣቸዋል። ለዊልደርስ ድምፄን የምሰጥበት ዋናው ምክንያት ይሄ ነው። ዊልደርስ ከአውሮጳ ህብረት መስራች ሀገሮች አንዷ የሆነችው ኔዘርላንድስ፣ ብሪታንያ እንዳደረገችው ከአውሮጳ ህብረት እንድትወጣ ይፈልጋሉ። ከዚህ ሌላ በሀገሪቱ በጋራው የመገበያያ ገንዘብ ዩሮ ላይ ህዝበ ውሳኔ እንዲካሄድም ይጠይቃሉ። እኚህ ሞሮካዊ ነጋዴ ይህ የዊልደርስ አቋም ለሀገሪቱ ጉዳት እንጂ ጥቅም አያመጣም ነው የሚሉት። የሚፈልገው ድንበሮቹን መዝጋት ነው። ዊልደርስ ሀገሪቱን የሚመራ ከሆነ ለኔዘርላንድስ ኢኮኖሚ ጥሩ አይደለም። አቶ ሲራክ ዊልደርስ ብዙ መራጭ ቢያገኙም አብላጫ ድምጽ ይኖራቸዋል ብለው አያስቡም። በጣም ትንሽ ነው። ብዙም የማይባለው የህብረተሰቡ ክፍል ይሄን ቀኙን አክራሪ ይደግፋል፣ ድምፅም ይሰጣል እና እኔ እንኳን ብዙም ድምፅ የሚያገኙ አይመስለኝም በግሌ። በእርግጥ ብዙ ሰው ይመርጣቸዋል፣ ግን በጣም አሸናፊ ሆነው ላይ የሚወጡ አይመስለኝም። የሚገዛው ቀኙ ሊበራሉ ፓርቲ ይመስለኛል እና ክርስቲያን ዴሞክራቶቹ የሚያሸንፉ ነው የሚመስለኝ። በቅርቡ የተካሄደ የዳሰሳ ጥናት እንደሚጠቁመው የኔዘርላንድስ ህዝብ በሀገሪቱ ፖለቲከኞች ላይ እምነት አጥቷል። እንደ ጥናቱ ከ61 በመቶ በላይ የሚሆነው ህዝብ ፖለቲከኞቹ ተአማኒ አይደሉም ብሎ ነው የሚያስበው። ይሁንና ህዝቡ በፖለቲከኞች ላይ ያለው እምነት ቢቀንስም ድምፅ ለመስጠት የሚወጣው ቁጥር ግን ከፍተኛ ነው። ከመካከላቸው እስካሁን ማንን እንደሚመርጡ ያልወሰኑም አሉ። ለምሳሌ እኚህ የቮለንዳም ነዋሪ አንዱ ናቸው። ለመወሰን እቸገራለሁ። በዓለማችን ብዙ ክስተቶች ስለነበሩ ራስን አንዱ ጋር ለማድረግ ይከብዳል። ስለዚህ እኔ ማንን እንደምመርጥ እስካሁን አላውቅም። እንደምመርጥ ግን አውቃለሁ። 17 ሚሊዮን ህዝብ ባላት በኔዘርላንድስ ድምፅ መስጠት የሚችለው ቁጥር 12.6 ሚሊዮን ነው። ዘንድሮ የድምፅ ቆጠራ የሚካሄደው እንደቀድሞው በአውቶማቲክ መቁጠሪያ ሳይሆን በእጅ ነው። ድምፅ ጠላፊዎችን ለማገድ የታሰበ መፍትሄ ነው። የተወዳዳሪ ፓርቲዎቹ መብዛት ከውጤቱ በኋላ ተጣማሪ መንግስት ሊመሰርቱ የሚችሉትን ፓርቲዎች ቁጥር ያሳድጋል የሚል እምነት አለ። ምናልባትም አራት ወይም ከዚያ በላይ ፓርቲዎች ጥምር መንግስት ሊመሰርቱ ይችሉ ይሆናል። እስካሁን በተሰበሰበው የህዝብ አስተያየት መመዘኛ በስልጣን ላይ ያለው ለዘብተኛ ፓርቲ ከ24 እስከ 28 የሚደርሰውን የምክር ቤት መቀመጫ ያገኛል የሚል ግምት አለ የዊልደርስ ፓርቲ ደግሞ ከ20 እስከ 24። በትክክል ማን ምን ያህል መቀመጫ እንደሚያገኝ በነገው ምርጫ ይለያል። አድማጮች፣ የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።